አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ውለዋል። ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምዖን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋለ ገበየው ተናግረዋል። አስቴር ምስጋናው ተከታዩን ዘግባለች። አቶ በረከት ስምኦን በቦርድ ሰብሳቢነት፣ አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት የጥረት ኮርፖሬሽንን ለበርካታ ዓመታት መርተውታል። በዚህ ወቅት ታዲያ ህገወጥ ግዢ እንዲፈጸም፣ ከህግ ውጪ አክሲዮኖች እንዲገዙ በቦርዱ ከፍተኛ አመራሮች ተወስኗል። ለዚህ ህገ ወጥ ስራ ደግሞ በግንባር ቀደምትነት የተሳተፉት የቦርድ ሰብሳቢው አቶ በረከት ስምኦንና አቶ ታደሰ ካሳ ናቸው ይላሉ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ዝጋለ ገበየው ዛሬ ርፋዱ ላይ በሰጡት ጋዜጣዊ መግለጫ መጀመሪያ አካባቢ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥተውናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው፣ በተለይ ዳሽን እና ዲቨንቱስ የሚባሉት። ዞሮ ዞሮ በእነዚህ የኦዲት ስራው ተጠናቅቆ በመጡልን የአምስት ካምፓኒዎች ላይ ተመስተን ምርምረን ስንደርስ በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው። ሰነዱ የሚያስረዳው እና ይኸውም ወደ አንድ አክሲዮን ግዥ ሲገባ የአዋጭነት ጥናት ሳይካሄድ ግዥ እንደሚፈጸም ይሄም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ብክነት የተዳረገበት ሁኔታ እንዳለ ነው። ጥናቶች የሚያሳዩት ተጠንቶ ከቀረበው ግምት በላይ የአክሲዮን ግዥ መፈጸም የአክሲዮን ግዢ በመፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችን ያሉበት ሆኖ ነው ያገኘ ነው። ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም እና ይሄ ግለሰቦቹ መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን አራት ሚሊዮን ይዘው ወጥተዋል። ቀሪውን ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል እና ግለሰቦች ሳራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው። ሲሰራ የቆየ የሚያሳየው መረጃ ውስጡ ነው። ሁለቱ ከፍተኛ አመራሮች ባለፈው ነሐሴ ወር ነበር ከባዕዴን ማዕከላዊ ኮሚቴ አባልነታቸው እንዲታገዱ የተደረገው። ከዚያ በኋላ ጉዳያቸው በጸረ ሙስና ኮሚሽን ምርመራ ሲደረግበት እንደቆየ የተናገሩት ኮሚሽነሩ ተጠርጣሪዎቹ የወንጀሉ ዋና ፈጻሚ መሆናቸውን የሚያሳይ ማስረጃ በመኖሩ በቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዎቹ ዛሬ ባህር ዳር ከተማ የገቡ ሲሆን የክስ ሂደቱ በክልሉ የሚካሄድ ይሆናል ብለዋል። ጥር ሁለት ቀን ነው ኦዲቱ ከኮርፖሬሽኑ ተጠቃሎ ወደ እኛ የደረሰው፣ እንደ ኮሚሽን ግን ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡን አመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከሰሙን እና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንድመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚህው ክልል ነው። አሁን ተያዘው ያልናቸው ሰዎችም በክልላችን የማረፊያ ቦታ ነው ያሉት። አዲስ አበባ አይደለም ያሉት፣ አዲስ አበባ ተያዙ እንጂ እዚው ሆኖ ነው የሚዳኙት። ይህ በእንዲህ እንዳለ በኢህአዴግም ሆነ በቀድሞ በአዴን ቁልፍ የስልጣን ቦታ የነበራቸው ሁለቱ ከፍተኛ አመራሮች በተለይ በአማራ ክልል በኢኮኖሚያዊና ፖለቲካዊ ጉዳዮች ታላላቅ ውሳኔዎችን ያሳልፉ እንደነበርና በዚህም የአማራ ሕዝብ አይወክሉንም በማለት ከስልጣን ዘመናቸው ጀምሮ ይቃወማቸው እንደነበር በባህር ዳር ዩኒቨርሲቲ የሕግ ምሁር የሆኑት አቶ ተገኘ ዘርጋው ይናገራሉ። እነዚህ ሰዎች የአማራን ህዝብ ጥቅም የሚያስከብሩ አይደሉም። በሚያራምዷቸው አቋሞች በሚናገሯቸው ንግግሮች ለሌላ ህዝብ ጥብቅና የቆሙ ናቸው፣ ለሌላ ድርጅት ድጋፍ እና ጥበቃ የሚያደርጉ ነበሩ። ስለዚህ ይህንን ክልል በተልዕኮ ሲያስተዳዱ የነበሩ ናቸው የሚሉ ሰፊ የሆኑ ቅሬታዎች፣ አቤቱታዎች ይቀርባሉ እና ለዛም የሚያሳየው ይሄ ህዝብ ይዟቸው በወጣ ትልልቅ ጉዳዮች እንኳ እነዚህ ሰዎች የነበራቸው አቋም ከህዝቡ ስለ ልቦና የራቀ ነው። እዚህ ክልል ላይ ለተፈጸሙ ኢሰብአዊ ድርጊቶች፣ የህዝብ ሀብትና ንብረት ዘረፋዎች በአንድም በሌላ መልኩ ተጠያቂ ናቸው። ለምን ውሳኔዎችን ሲወስኑ የነበሩ ሰዎች ስለሆኑ ማለት ነው። አሁን ባለው የሀገሪቱ አወቃቀር እኛን መወከል የሚችሉ ሰዎች አይደሉም ብሎ ባሉበት ዘመን እንኳ የአማራ ክልል የከተሞች መድረክ በዛ ዘመን እንኳ ስልጣን ላይ እያሉ ይህንን ከፍተኛ ተቃውሞ ሲያቀርብ ነበር። ህዝቡ የህግ የበላይነት ትልቁ ምሰሶ ነው። ተጠያቂነት ነው። ስለዚህ በህግ ፊት መጠየቃቸው በእውነት አዴፓን በጣም የሚያስመሰግነው ነው። ይህን ጅምርም አጠናክሮ መቀጠል አለበት። የወንጀሉ ቁልፍ ፈጻሚ ናቸው የተባሉት ሁለቱ ከፍተኛ አመራሮች ይያዙ እንጂ ተባባሪ የነበሩ ቀሪ አመራሮችንም በቀጣይ መረጃዎችን በማጣራት በቁጥጥር ስር እንደሚውሉ ኮሚሽነር ዝጋለ ገበየው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር